ወንበዴዎቹ የአይኤስ ሽፍቶች ያወጡትን መግለጫ በርካታ ግብረ አበሮቻቸው መልእክቱን ቀበል አድርገው በያለበት በትነዋል። አጥፍቶ ጠፊ አባላቸውም አውቶቡሱን እንዳፈነዳም ባወጡት ጽሑፋቸው ላይ ራሳቸው አረጋግጠዋል። በዚህ አሳዛኝ ድርጊትም አስራ ሁለቱ የፕሬዚዳንቱ የክቡር ዘበኞች ሕይወታቸውን ቱኒስ ላይ አጥተዋል። በተነጋታ ወጣቱና አዛውንቱ የከተማው ነዋሪዎች ፍራቻን ተከናንበን ሜዳውን ለአረሜኖች አንለቅም ብለው ወደ ሲኒማና ወደ ቲያትር ቤቶች መፈክራቸውን እያሰሙ ፊልም ለማየት፣ ቡና ለመጠጣት ብድግ ብለው ወጥተዋል። አንቺ መቼም አንድ ቀን የምትሞቺው የሲኒማ አዳራሽ ውስጥ ቦምብ ፈንድቶ ነው የሚል አንድ ንግርት ቢኖር መቼም ቢሆን እኔ እሱን ፈርቼ ቤቴ አልቀመጥም ፊልም እያየሁ እዚያው መሞቴን መርጣለሁ እንጂ። ጓደኛዋ የ19 ዓመቷ ሶፊያም እሷም እንደ ዩኒቨርሲቲ ተማሪዋ እንደ ፋቴን ሲኒማ ቤት ገብታ ፊልም ከማየት ወደኋላ እንደማትል እዚያው አረጋግጣለች። እርግጥ ትንሽ ፍርሃቻ በልቤ ውስጥ አለ፣ ግን ደግሞ ይህን ተቋቁመን በደፍረት ወጥተን ወንበዴዎቹን እንደማንፈልግ በግልጽ ማሳየት አለብን። ሁሉ ሰው ፈርቶ ቤቱ ከተቀመጠ ሽብር ፈጣሪዎቹ የፈለጉትን አግኝተው እነሱ አሸነፉን ማለት ነው። ግን እኛ ሜዳውን ለእነሱ ለቀን እነሱ ድል እንዲያደርጉን አንፈልግም። አውቶብሱ ፈንድቶ አስራ ሁለቱ የክቡር ዘበኞች መሞታቸው እንደተሰማ ፕሬዚዳንቱ የአስቸኳይ ጊዜ አዋጅ አውጀው ሰው ወደ ውጭ እንዳወጣ አግደው ነበር። የፊልም ፌስቲቫሉን ለመከታተልና ለማየት የሚፈልጉ በሺህና በ10 ሺህ፣ በ50ና በመቶ ሺህ የሚቆጠሩ ተመልካቾችና ዓለም አቀፍ እንግዶች ዓመታዊ ድግሳቸው እንዳይበላሽባቸው ዘጋቢያችን እንዳለችው ዝም ብሎ ደፍረው በገፈተዋል ንገነበረው ኑሯችንን ሳንቀይር በዛው ወደፊት እንክፋበት፣ የሕይወት ዘይቤያችንንም በፍራቻ ላይ ተመስርተን እሱን ሳንቀይር እንደ ድሮው እያንዳንዳችን መኖር እንደምንፈልገው በዚያው እንደ ጀመርነው መቀጠል ይኖርብናል የሚለውን አበረታች ንግግር የባህል ሚኒስትሯ ወይዘሮ ላቲፋ ላክታር አደጋው በደረሰ ማግስት ለሕዝቡ ማሰምተዋል። የወታደሮቹን ሕይወት ይዞ ሄደው ቦምብ የፈነዳው የፊልም ፌስቲቫሉ ከሚካሄድበት አካባቢ ትንሽ ራቅ ብሎ በሚገኘው የአውቶቡስ መቆሚያ በር ላይ ነበር። ከዚያ ነው ወታደሮቹ ተሰብስበው በአውቶቡስ ተሳፍረው ወደ ሥራ ቦታቸውና ወደ ቤታቸው በየቀኑ የሚመላለሱት። ይህን አጥንተው ነው ፖሊሶች እንዳሉት ጥቃቱንም ሽፍቶቹ ያደረሱት በተደጋጋሚ። ሽብር ፈጣሪዎቹ በሕግ የበላይነትና በነጻ ዲሞክራሲ የሚመራውን አዲሱን የቱኒዚያ መንግሥት ሕዝብና ሥርዓቱን ባለፉት ጊዜያት የተፈታተኑት በግንቦትና በሰኔ ወር በሙዚየም ጎብኞችና በአገር ጎብኞች ላይ አደጋ ጥለው ከ60 ሰው በላይ ገድለዋል። በቅርቡም አንድ የበግ አርቢ ገበሬን ይዘው አጋድመው አንገቱን ቆርጠዋል ሁላ። የድሉ ረ ሽብር ፈጣሪ ወንበዴዎቹ የተነሱት በአገሪቱና በሕዝቡ መካከል ፍርሃቻና ድንጋጤን ለመዝራት ነው። ግን በመጨረሻው ይህን ፍርሃቻ የሚያጭሉት የቱኒዚያው ፕሬዚዳንት ሚስተር ካይድ ኢዜፕሲ እንዳሉት እነሱ ወንበዴዎቹ ናቸው። በነጻ ፕሬስዋና በዲሞክራቲክ ሥርዓቷ በሕግ የበላይነትና በነጻ ፍርድ ቤቷ አሁን እየታወቀች የመጣችው ቱኒዚያ የብርሃን አምድ ሆና የአረብ አገሮችና የአፍሪካ ሕዝቦች እንዳትስብ የእስላም አክራሪዎቹ ብቻ ሳይሆኑ ተመልካቾች እዚህ ተስማምተው እንደሚሉት አካሄዱን የሚፈሩ የአረብ ነገሥታትና የአፍሪካ አምባገነኖች የዚህን ሥርዓት ውድቀት በድብቅ ይመኛሉ። አለምክንያት አይደለም የሰላም የኖቤል ሽልማትን ቱኒዚያ ዘንድሮም ያገኘችው። ይልማ ኃይለ ሚካኤል፣ ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ።